ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ጋቢና ቪኦኤ፣ አስገባቸው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 ሰላም ሰላም ጠና ይስጥልኝ፣ የተከበራችሁ አድማጮቻችን፣ ዲጄ ፋቱነኝ ነኝ ከዚህ ከስቱዲዮ አስራ አራት የአሜሪካን ድምጽ ሬዲዮ ጣቢያ ጋቢና ቪኦኤ ፕሮግራማችን ተጀምሯል። ዛሬ እንግዲህ አርብ ነው፣ አርብ የቀን ጸድ ብለነዋል። አርብ አርብ እንግዲህ አሪፍ አሪፍ ሙዚቃዎች እናደምጣለን። ዛሬም እንግዳለኝ ሙዚቀኛ ነው። እሱ ራሱ ስሙን ያስተዋውቅና ፕሮግራማችን እንጀምራለን። እንግዲህ ጌትሽ ስማሙ እባላለሁ። ስራዬ ሙዚቃ ነው። አንድ አስራ አምስት አመት ያላነሰ ዘፈን ሙዚቃ ውስጥ ቆይቻለሁ። ከዛ በፊት የነበሩኝ ስራዎች ሲንግሎች ነበሩ። ሁለትም አልበም አለኝ። ሁለት ሺህ አንድ ላይ ያወጣሁት ያሰ የሚል አልበም ከዛ በኋላ ሲንግሎች ሰርቻለሁ። መብቴ ነው። በእንደዚህ በእንደዚህ ስለጥቻለሁ። ከዛ በኋላ እንግዲህ ያው ተቀበል ይመረስኩ ማለት ነው። ተቀበል አሁን ደግሞ እንከባበር። እኔ የሰማውት ወር ያለ ጌሴሽ በቀብድ ቀልድ አቅም ይባላል። በክፍያና በቀልድ በቀብድ አዎ፣ ትንሽ ይህ ስራ አስቸጋሪ ነው። ገብተዋል። እኔም ተጨነቄ ነው የምሰራው። የግድ ደግሞ መጽሐፉ ይላል እኮ ለሰራተኛው ደግሞ ይከፈለው ይላል። ይከፈለው አምጩ ይከፈላል ይላል እና እና በቃ ወዲያው እጅ በእጅ ነው ስላለ አሉ ወዲያው ነው ስራውን ሰርቼ የሚገባኝን ነው የሚጠይቀው እንጂ የማይገባኝ ነገር አልጠይቀም። ትክክል ነው እኮ መቶ መቶ እና ጥሩ ጥሩ ጥሩ እንትን ነው። በርታ ወንድሜ ወንድሜ ዘማሪዎች ሲመጡ ገብቷል። እኔ አንድ ብር የሚሆን ግን ያ ሰው የተስማማበት ነገር መክፈል አለ እንደ አቅማቸው ማስተናገዳቸው። ስለዚህ በጣም ሀብታም ሆኛለሁ ነው የምትለው? በአጭሩ ጥሩ ነው። ወደ ህዝብ ጋር በጣም እንግዲህ ሙዚቃዎች ሰርተዋል። ሙዚቃ በስቱዲዮ ነው የምንተዋወቀው፣ ግን በጣም ከህዝብ ጋር ያገናኘ ሙዚቃ ተቀበል ነው። እስኪ ከመጋበዛችን በፊት ስለተቀበል ንገረኝ። ተቀበልን ከወንድሜ ዜና ተፋ ጋር የጠራ አጋጣሚ እንደዚህ ስቱዲዮ ውስጥ ምናምን እየተጫወትን በአጋጣሚ በቃ ዝም ብለን ስሞክረው ምናምን ነገር በቃ አሪፍ እየሆነ መጣ። ሰውን ተቀበለው ደስ ያልፋት ተቀብል ብለለ። በደንብ ተቀብለውልሃል። በጣም አሪፍ እሱ ሙዚቃ። ጋብዘንስ እንመለሳለን። አድማጮቻችን የምታደምጡ ጋቢና ቢና ቪዮይን ነው ማስተናገዳችሁ። ዲጄ ፋሱ ነኝ። ዛሬ ከጎኔ የጫንኩት ጌቶች ማሙ ይባላል። ተቀበል ይቀጥላል። አየሁሽ ለፍቅር አየሁሽ ለፍቅር ግራሴ ገፋሽ Soşiktaş'ın şanlı Van'çı'da çayını anlatana kadar ተቀበላችሁ ከወንበራችሁ ተነስታችሁ እየጨፈራችሁ እንደሆነ ምንም ጥርጥር የለኝም። ዲጄ ይፋት ነኝ። ተቀበልን፣ አድምጠናል። ጌቶችም አለ። እንግዲህ ጌቶች ደግሞ ይህንን ሙዚቃ ሲጨርስ እንደሰማችሁት ቤትን ቀይር ብሎ ነው የጨረሰው። ቤት ቀይረው ደግሞ አሁን በቅርቡ እንቀባበር የሚል ሙዚቃ የእሱን ተከታይ ሁለተኛ ክፍል ሰርተዋል። እና ጌቶች እስቲ ንገረኝ ደግሞ ስለ እንከባበር እንግዲህ ያው እንከባበር ጥበብ መጀመሪያ እግዚአብሔርን መስራት ነው ይላል። በትክክል ከዛ በኋላ ደግሞ እኛ ደግሞ መከባበር አለብን። እኔ እናንተ ስንከባበር እኔና ከአንተ የሚወጣው መልካም ነገር አለ ማለት ነው። ያ መልካም ነገር ለሀገር፣ ለወገን፣ ለሁሉም የሚቀርፋል ማለት ነው። ገብተዋል። ከቤትም ጀምሮ ማለት ነው። ከቤት ውስጥ ጀምሮ አንተ ታላቅ ማክበር አለብን። ስናድገውም እንደዛ ነው። በአሁኑ ጊዜ ደግሞ ትንሽ የትኛውም አካባቢ ስታየው ትንሽ የመከባበር ጉዳይ አብዚህ ነገር አለው እና ስለዚህ መከባበር ያስፈልገናል በሚል ሀሳብ ነው። በጣም ትልቅ ሀሳብ። ሙዚቃውን እናድምጠውና ደግሞ እንመለስ። ይሄ አዲሱ ሙዚቃ ነው ምጋብዛችሁ። አሁን በዚህ ሳምንት ነው የወጣው፣ የጌቶች ማሞ ሙዚቃ ነው። ባለፈው ተቀበል በሚለው በጣም ወዳችሁ ጣል፣ በዛ የቀጠለ ሙዚቃ ነው። ክፍል ሁለት እንከባበር። ከጋቢና ቪኦኤ ዲ ፋቱ ነኝ። አዳምጡ

ባንቺ ብቻ አይደለም፣ ሰንቶ ያየሽው የልብሽን ዙፋን መንበር ባልታደር እኔ አላንስም። ለቤቱ ለቤቱ እንከባበር እንከባበር یا کرد چون نگار سعیدون کرده آنچه فاضل و نشی آنچه فاضل فریم نباید بیت و نشی دان تل سریالش

Jo tischu

አድማጮቻችን፣ ተመልሰናል። ዲጄ ፋቱ ነኝ ማስተናግዳችሁ። አርብ ነው ዛሬ። አርብ የቀን ጠዴ እንለዋለን እዚህ ከዋሽንግተን ዲሲ ከአሜሪካን ድምጽ ሬዲዮ ጣቢያ ለምን ብትሉኝ አሪፍ አሪፍ ሙዚቃ ጠዴ ጠደይ ሙዚቃ ነው ማስደምጣችሁ። ደግሞ ዛሬ በጣም አሪፍ ሙዚቀኛ አብሮኝ ያለ ጌቶች ማሙ ነው። አደመጥ ነው እንከባበርን። በጣም ደስ የሚል ሙዚቃ ነው። ቪዲዮንም አይቼው ነበርና አንድ ጥያቄ ከዚህ የሚከባበርም ከተቀበልም ጋር የ የምጠይቅ ጥያቄ አለ። ስለዚህ ልጅ ነው ይሄ በቲቪ ላይ የሚታየው ተቀበል ምናምን የሚለው ሰውዬ ግጽምን የሚሰጥ ማለት ነው ነገረኝ ስ ስለሱ ስሙ አልጻፈም ወይም የምትነግረኝ ነገር አለ? ሳሚ ይባላል። ሳሚ ሳሚ ለገሰ ይባላል። ቤሪያ ቲያትር የሚሰራው እና በጣም ጎበዝ ተዋናይ ነው። እንግዲህ እዛ ኮሜንቶቹ ምናምን አይቻቸዋለሁ። ብዙ ሰዎች እዛ ተቀበል የሚለው ሰውዬ እሱ ድምጽ ይመስላቸዋል። ድምፁ የሱ አይደለም። አንተ እራስህ ነው የምትለው? እኔ እራሴ ነኝ የምለው። እሱ ማ ነው የሚሰራው? ገብተዋል። እዛ ክሊፑ ላይ ገባኝ። ኦልሬዲ አክት ነው የሚያደርገው እንጂ የእሱ ድምፅ አይደለም። እና የሱ ገባኝ። ስለዚህ እሱ አክት ነው የሚያደርገው፣ እሱ አክተር ነው ላይ ቲያትር ሰራተኛ ነው። ግን ዋናው ድምፁም ያንተ ነው ነው የምትለኝ? በጣም ደስ ይላል፣ በጣም ደስ ይላል። አላ ሰዎች ግን እንደዛ ነው የሚመስላቸው። እኔም አሁን እንደዛ ነው ይመስላቸውሰዎች ይገርማል። ከአንተ ሙዚቃዎች አደለም አሁን ለመጋበዝ ያሰብኩት በጣም የምትወደው ሙዚቃ ላይ ይሄ ሙዚቃ በቃ የምፈልገውን ነገር ተናግሮልኛል፣ ወይኔ በቃ ምን አይነት ሙዚቃ ነው ግጥሙ ይገርማል ምናምን የምትለው ሙዚቃ ካለ ሲንጋብዝል። አንዳንድ ነገሮች ዶክተር ጥላው ገሰሰ የሚገርም ነው። አንዳንድ ነገሮች ይለናል። ከጌቶች ነው ዶክተር አርቲስት ጥላውን ገሰሰ ከጋቢና ቪዮ በቀጥታ ወደ እናት ነገሮች Sabe, will you see, አንዳንድ ቀን አለ የቀን አጋጣሚ አስመስሎ የሚያሳይ ሁሉንም ተስማሚ። አንዳንድ ቀን አለ ከቀኖች ቀፋፊ በማይረባ ምክንያት ስሜት ናስከፊ ከመርዙ የሚነዛ አንዳንድ ሰው አለ ቁም ነገር አዋቂ በመልካም ምባሮ ለሰው ተጨናቂ አንዳንድ ነገሮች ብዙ ያስገርሙ። አንዳንድ ነገሮች ብዙ ያስቁኛል። ዝምታዬም ሀሳቤም አብረው ይስቃሉ ነገር አፍዛዥ፣ የሚታይ አስጥሎ፣ የማይታይ አስያዥ። አንዳንድ ሰው አለ እውቀቱ ያለው ካነጋገሩ ላይ ችሎታ። አንዳንድ ሰው አለ በብዙ ያወራ ዘመኑን የበድ አንዱንም ሳይሰራ ምን እንደሚባልስ የማያውቅ ማለት ያንንም ያንንም ያንንም እያለ አንዳንድ ነገሮች ብዙ ያስገርሙ፣ አንዳንድ ነገሮች ብዙ ያስጉኛ ህዙትም ሀሳቤ አብረው ይስቃሉ ደርሶ እንደገባቸው እንደሚያውቅ አለ የሚመስል ሊቅ፣ ጠጋ ብለው ሲያዩት የሚዘባርቅ። አንዳንድ ሰው አለ ብዙም ማይናገር፣ በተግባር የሚያሳይ ሰርቶ ቁም ነገር። አንዳንድ ሰው አለ በብዙም ሚጥር ነገር ግን የሚኖር ሁሌ አንዳንዱ ዕድለኛ ምንም ሳይጨነቅ በምቾት የሚኖር ጊዜ ሲስሙ አንዳንድ ነገሮች ብዙ And then girl, and... መልሰን መተናል እኔና ጌቶች ማሞነን ዛሬ ጋቢና ብሔራዊ ከፊት ቁጭ ብለን ማነዳውን ኔን ጌቶች እንግዲህ፣ መንገዱን እያሳየኝ ነው። ትንሽ ግር ብሎኛል። ልጠይቅህ ያሰብኩት ስለጊዜ ነው። አሁን ያለንበት ጊዜ አለ አንተ አስራ አምስት ዓመት ከዛም በላይ ሆነል ሙዚቃ ውስጥ ከዛ ደግሞ ቅድም የሰማነው ነው ሙዚቃ ላይ ጋሽ ጥላሁን ሙዚቃ ያም ጊዜን ያሳየናል፣ ነገሮችን ያሳየናል። የጊዜ አስተሳሰብህ እንዴት ነው? ስለጊዜ ያለህ አስተሳሰብ እኔ ሁሉን ያለሁበት በትንሽ ምግብ ላይ የሚሰጠኝን እድሜ በስነ ስራ ብትጠቅሜበት ሲል ብኖር ነው በአንስ ደው ደስ የሚለኝ። ስኖርም እንደውም በስራዬ ላይም በሁሉ ነገር ላይ ዝም ብሎ ጊዜ ማሳለፍ አልፈለግም። እያንዳንዷን ሰዓት የሆነ ነገር ሰርቼ ባልፍባት ነው ደስ የሚለኝ። በጣም ደስ ይላል። ትናንትና እያየው ነበር የሆነ የፌስቡክ የኢንስትግራም ስት ፖስት ነው የኢንስትግራም ፖስት ነው። ገንዘብ ቢጠፋ መልሰት ታገኘዋለ አለ ሰውየው። ገንዘብ ቢጠፋ ወይም ብታጠፋ ገንዘብ፣ ወይ የሆነ ከስራ ብትባረር ሌላ ስራ ትቀጥላለህ ገንዘብ ብታጠፋ የሆነ ነገር ታደርጋለህ። ጊዜን ግን መልሰህ አታመጣውም ይላል እና ይህንን እያሰብኩ ነበር። ለምን ሙዚቃዎቹ በጣም ከባድ ናቸው። አሁን መልክት ሙዚቃ ፓወርፉል ነው። አሁን ሜሴጅ አለው ሙዚቃ መልክት ያስተላልፋል እና በዛ ውስጥ ማስተላለፍ ስለ ጊዜ አሁን የቅድም ሙዚቃ ስናወራ ነው ይሄ ነገር ሀሳብ ወደ እኔ የመጣው እና ያንተ ሙዚቃ እንገጠናል ያንተ ሙዚቃ መብት የሚሰኘው ሙዚቃ ምን ብንጋብዝ ምን ይመስላል? እንዴት ነው እሱ ምንጫ ሀሳቡን ንገረኝ። ያስቀኛል ሀሳቡ ሚስቴር አቲቢ ነገር ነው

ቅር ይበል ሱ ቅር ይበል። ግን ያንተ አባባል አይደል? እኔ ዝም ብዬ ሳስበው የእሱ ክሊፕ የሆነ ጡንቸኛ ሰውዬ አይ ቆይ ቆይ ክሊፑ እንዴት እንደማስበው ታውቃለህ? ክለብ ውስጥ ገብቶ በቃ ግን አንግድ ሰው እያለ ትልቅ ጥንቻ ውስጥ ምናምን የሆነ እና ሚስቱ ቆንጆ ጎኑ ነው አስቀምጦ ምናምን ደረሱ ላይ ሚስቴን አትዩብኝ መብቴ ነው የሚ ደረቱ ላይ ለጥፎ በቃ የሚከለክላቸው። ግን በጣም ይገርማል በጣም እንትኑ ቋንቋ አጠቃቀምህና ሙዚቃው በጣም ነው ደስ የሚለው እና በጣም ብዙ ጊዜ ሲጫወተው ነበረ። እኔ እሱን እስ እናስደመጣቸውና አስተያየቶቻቸውንም የሚሉትን ደግሞ እንሰማለን። ከስር መልቴ ነው በጌጭሽ ማሞን ጋብዛችኋለን። ከዛ መሰናበቻችን ይዘን እንመጣለን። አብራችሁን ቆዩ። ጌትሽ፣ እንግዲህ ከመሰናበታችን በፊት አንድ ሙዚቃን ጋብዛቸው ብትባል፣ አንድ ሙዚቃ ጋብዝ ብትባል፣ ከራስህ ሙዚቃዎች የትኛው ሙዚቃን ጋብዝልህ? ማሪኝ ሀገሬ እንጋብዝልኝ። ሀገሬ ማሪኝ በተሰኘ ሙዚቃ የጌትሽ ማማ ሙዚቃ አሰናበታለሁ። መልካም ጊዜ። Marini, marini, sores, sores, marini, marini, marini, marini, marini, marini, marini,